የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሰኔ 21 2016 ዓ ም ስርጭታችን ጀመረ። ዛሬ ትናንት ምሽት የተካሄደውን የአሜሪካ ፕሬዚደንታዊ ምርጫ ተፎካካሪዎች የመጀመሪያ ዙር ክርክርን ጨምሮ ቀጠና አቀፍና ዓለም አቀፋዊ ጉዳዮችን ይዘናል። እንደምናምሽታችኋል እንደምንላችኋል። አድማጮቻችንና ተመልካቾቻችን ሳስተናግዳችሁ የማመሸው ሀብታሙ ስይነኝ በቅንብሩ አብሮኝ የሚቆየው ደግሞ ኤልያስ አስማረ ነው። እስከ ምሽቱ አራሳት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይሁን አስቀድመን የሰዓቱን ዋና ዋና ዓለም ዜናዎች እናስደምጣችኋለን። እንግዲ ወሉ ይጠብቃችኋል። በድጋሚ እንደምናመሻችው የባይደን የክርክር አፈጻጸም በዲሞክራቲክ ፓርቲ ውስጥ መረበሽን ፈጥሯል፣ በጥቁር ባህር ላይ የሚበሩት የአሜሪካ ድሮኖች የቀጥታ ወታደራዊ ግጭት መንስኤ ሊሆኑ ይችላሉ ስትል ሩሲያ ማስጠንቀቋ፣ እንዲሁም በደቡብ አፍሪካ የስልጣን ክፍፍል ሽኩቻው የካቢኔ ምስረታን አዘግይተዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የትላንት ምሽቱ የባይደን የክርክር አፈጻጸም በዲሞክራቲክ ፓርቲ ውስጥ መረበሽን ፈጥረዋል። የ81 ዓመቱ ዕድሜ ባለጸጋ ፕሬዝደንት ጆ ባይደን የአእምሮም ሆነ የጉልበት ብቃታቸውን ለትላንት ምሽት በተካሄደው ክርክር ላይ እንደሚያሳዩ በደጋፊዎቻቸውና ፓርቲያቸው ተጠብቆ የነበረ ቢሆንም በትልቁ የአሜሪካ የፖለቲካ መድረክ ላይ ግን የተጠበቀውን ብቃት ሳያሳዩ ቀርተዋል። ፕሬዚደንት ባይደን ትናንት ምሽት ከሪፐብሊካን ውጭ ዶናልድ ትራምፕ ጋር ያደረጉት ክርክር እንዳበቃ ነበር አጋሮቻቸው፣ የፓርቲው ስትራቴጂ አውጪዎች፣ እንዲሁም ድምፅ ሰጪዎች በምርጫ ፉክክሩ ብቁ ሆኖ የመቀጠላቸው ጉዳይ ያሰጋቸው። በክርክሩ ወቅት ባይደን በተደጋጋሚ ሲደነቃቀፉ፣ ዝም ሲሉ፣ አንዳንድ ጊዜም የሚሉትን ለመረዳት በሚያስቸግር ሁኔታዎች ሲሆኑ ተስተውሏል። የዲሞክራቲክ ፓርቲው አባላት በይፋም ሆነ በሚስጥር ፓርቲው ባይደንን በሌላ እጩ መተካት አለበት የሚል ጥያቄ በማንሳት ላይ ናቸው። አጀማመሩ ዘገምተኛ ነበር፣ ይህ ለሁሉም ግልጽ ነው። በዚህ ላይ ሙግት አልገጥምም ሲሉ ከክርክሩ በኋላ ለሲኤንኤን የተናገሩት ምክትል ፕሬዚደንት ካማላ ሄሪስ በህዳር ወር የምናደርገው ምርጫ በሕይወት ዘመናችን ወሳኝ የሆነ ምርጫ ነው ሲሉ አክለዋል። በባይደን ደካማ የክርክር አፈጻጸም የሪፐብሊካኖች ወገን ደስታ ከመጠን በላይ እንደነበር ያወሳው የአሶሴት ፕሬስ ዘገባ የትረምፕ ምርጫ ኃላፊ ግን ባይደን ሊተኩ ይችላሉ የሚለውን ወሬ አጣጥለዋል። ያ ሊሆን የሚችለው ባይደን በፈቃዳቸው ከለቀቁ ብቻ ነው። ባይደን ደግሞ ይህን አያደርጉም ሲሉ ተደምጠዋል። የትረምፕ የምርጫ ዘመቻ ከፍተኛ አማካሪ ክሪስ ላቪስታ። የክርክሩን ፍጻሜ ተከትሎ ከሪፖርተሮች ጋር የተገናኙት የባይደን አማካሪዎች በፕሬዝዳንቱ የደካማ ደካማ የክርክር አፈጻጸም ላይ ሳይሆን ትራምፕ በክርክሩ ወቅት ዋሽተዋል ያሏቸው ጉዳይ ላይ አተኩረዋል። ይህ በእንዲህ እንዳለ ለአሜሪካ ፕሬዝደንታዊ ምርጫ በግል የቀረቡት ሮበርት ኤፍ ኬኔዲ ጁኒየር የባይደንና ትራምፕ ክርክር በተደረገበት ተመሳሳይ ሰዓት ተመሳሳይ ጥያቄዎች ላይ መልስ ሲሰጡ አምሽተዋል ከአሜሪካው ጋዜጠኛና የፖለቲካ አቀንቃኝ ጃን ስታስል ጋራ በኤክስ ማህበራዊ ሚዲያ ላይ በቀጥታ በተላለፈ የአንድ ሰው ክርክር በግልጽነት የቀረቡት ሮበርት ኤፍ ኬኔዲ ጁኒየር የራሳቸውን ክርክር እውነተኛ ክርክር ሲሉ አሞካችተው የባይደንንና የትራምፕን ክርክር ያዘጋጀውን ሲኤንኤን ከሁለቱ ፓርቲዎች ጋር በመመሳጠር አግልሎኛል ሲሉ ከሰዋል። በአሜሪካ የፖለቲካ ስርዓቱ በተጭበረበረ መንገድ በቁጥጥር ስር የዋለ ነው ያሉት ሮበርት ኤፍ ኬኔዲ ጁኒየር የእርሳቸውን መድረክ ለዲሞክራሲ አስፈላጊ መሆኑን ተናግረዋል። የመንግሥትና የሀብታም ኩባንያዎች የተቀናጀ ኃይል ብለው የገለጹትን ለመቃወም ወደ ምርጫው እንደገቡም በመክፈቻ ንግግራቸው አስታውቀዋል። ሲኤንኤን በክርክሩ ለመቅረብ ያወጣውን መመዘኛም አናንቀዋል። ሮበርት ኤፍ ኬኔዲ ጁኒየር 35ኛው የአሜሪካ ፕሬዝደንት የነበሩት ጆን ኤፍ ኬኔዲ የወንድም ልጅ ናቸው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በደቡብ አፍሪካ የሥልጣን ክፍፍል ሽኩቻው የካቢኔ ምስረታን አዘግቷል። በደቡብ አፍሪካ የተዳከመው የአፍሪካ ብሔራዊ ኮንግረስ ኤንሲ እና መንግሥት ለመመስረት የተቀናጀው ፓርቲ በካቢኔ የስልጣን ክፍፍል ላይ ለመስማማት ባለመቻላቸው ምርጫው ከተካሄደ ከወር በኋላም ካቢኔ ሳይቋቋም ቀርቷል። በድጋሚ በፕሬዝደንትነት የተመረጡት የ71 ዓመቱ ስሪል ራማፎሳ የአገሪቱ ፓርላማ በፈረንጆቹ አቆጣጠር ሐምሌ 18 ቀን እንዲከፈት ጥሪ አድርገዋል። ፓርቲያቸው ኤንሲም ምርጫውን በከፍተኛ ብልጫ ሳያሸንፍ በመቅረቱ የብሔራዊ አንድነት መንግሥት ብሎ የሚጠራውን የቅንጅት መንግሥት ለመመስረት በመስራት ላይ ነው። ዋና ተቃዋሚ ፓርቲ ከሆነውና 87 የፓርላማ መቀመጫዎችን ካሸነፈው ዴሞክራቲክ አላያንስ ጋር የሚደረገው የስልጣን ድርድር ውጥረት የሚታይበት መሆኑን የአገር ውስጥ ብዙሀን መገናኛዎች በመዘገብ ላይ ናቸው ሲል ኤኤፍፒ አመልክተዋል። ኤንሲ በምርጫው 159 መቀመጫዎችን ማግኘቱ ይታወሳል። ዲሞክራቲክ አላያንስ የካቢኔ ስልጣን ከልክ በላይ ጠይቋል ሲል ኤንሲ በመክሰስ ላይ መሆኑን ሾልከው በመውጣት ለመገናኛ ብዙሃን እንዲደርሱ የተደረጉ ሰነዶች ማመልከታቸው ታውቋል። አሜሪካ በጥቁር ባህር ላይ የምታበራቸው ድሮኖች የቀጥታ ወታደራዊ ግጭት መንስኤ ሊሆኑ እንደሚችሉ ሩሲያ ዛሬ አርብ አስጠንቅቃለች። ሩሲያ ማስጠንቀቂያውን ያወጣችው በክሪሚያ ላይ ለተፈጸመ የሚሳይል ጥቃት ዋሽንግተንን ተጠያቂ ባደረገች በቀናት ውስጥ ነው። ሩሲያ ወደ ግዛቷ በቀላቀለቻት ክሪሚያ የሚገኘውን የሴቫስቶፖል ወደብ ዩክሬን ባለፈው እሁድ ማጥቃቷን ተከትሎ ጥቃቱ የተፈጸመው ከአሜሪካ በተገኘና የክላስተር ቦምቦችን ከታጠቀ ሚሳይል ነው ስትል ሩሲያ በቁጣ ክሷን አሰምታለች። በጥቃቱ ሁለት ሕፃናትን ጨምሮ አራት ሰዎች ተገድለዋል። ክሪሚያን በሚያካልለው የጥቁር ባህር ላይ የአሜሪካ ሰው አልባ በራሪ አውሮፕላኖች በተደጋጋሚ እየታዩ ናቸው ሲል የሩሲያ የመከላከያ ሚኒስቴር ዛሬ አርብ ባወጣው መግለጫ አስታውቋል። ድሮኖቹ የቅኝት ሥራ እየሠሩ መሆናቸውንና ዩክሬን የሩሲያ ኢላማዎችን ለመምታት የሚያስችላትን መረጃዎች እየሰበሰቡ እንደሆነም ሚኒስቴር መስሪያ ቤቱ ጨምሮ ገልጿል። እንዲህ አይነት በረራዎች የቀጥታ ወታደራዊ ግጭት ስጋት ሊሆኑ እንደሚችሉ ሚኒስቴሩ አስጠንቅቋል። አሜሪካ በጥቁር ባህር ላይ ድሮኖችን የድሮን በረራዎችን የምታደርግ ሲሆን ይህም የማንም ግዛት ባልሆነ ክልልና በዓለም አቀፍ ሕግ መሠረት የሚደረግ መሆኑን ትገልጻለች። በመጨረሻም በጀርመን በመካሄድ ላይ ባለው የአውሮፓ ሻምፒዮና ወይም ዩሮ 2024 በምድብ ደረጃ ሲካሄድ የቆየ ፉክክር ተጠናቆ ወደ ጥሎ ማለፍ ተሸጋግረዋል። የጥሎ ማለፍ ውድድር ነገ ቅዳሜ የሚጀመር ሲሆን በምድብ ደረጃ የነበረውን ሶስቱንም ጨዋታ በማሸነፍ ብቸኛ የሆነው የስፔን ቡድን የአውሮፓ ሻምፒዮና እንግዳ ከሆነው የጆርጂያ ቡድን ጋር እሁድ ይጋጠማል። የጥሎ ማለፍ ውድድሩ ስዊዘርላንድና ጣሊያን ነገ ቅዳሜ በሚያደርጉት ጨዋታ ይጀመራል። ዩሮ 2024 በጀርመን በሚገኙ አስር ስቴዲየሞች በመካሄድ ላይ ሲሆን የፍጻሜው ጨዋታው ሐምሌ ሰባት ቀን ይካሄዳል። በሌላ በኩል አሜሪካ በላቲን አሜሪካ የሚገኙ አገራት እንዲሁም ሌሎች የአካባቢ አገራት በሚሳተፉበትና ባለፈው ሳምንት ሐሙስ በተጀመረው ኮፓ አሜሪካ ደግሞ ትላንት ሐሙስ ፓናማ አሜሪካን ሁለት ለአንድ ስትረታ ውድድሩ ዛሬም በመቀጠል ኮሎምቢያ ከኮስታሪካ እንዲሁም ፓራጓይ ከብራዚል ይገጥማሉ። በነገ ዕለት ደግሞ አርጀንቲና ከፔሩ እንዲሁም ካናዳ ከቺሊ ይጫወታሉ። እንደ ዩሮ 24ቱ ሁሉ የኮፓ አሜሪካ ፍጻሜም እሁድ ሐምሌ ሰባት ቀን ይሆናል። ክብራትና ክብራን የምሽቱን ዜና በዚሁ አጠቃልላለሁ። መልካም የሳምንት መጨረሻ። የተመረኘው ለቀሪው ዝግጅቶች ወደ ሀብታሙ መልሳቸዋል። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅን ስርጭት ነው እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማርክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመላክ ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ ንሻገር። የዩናይትድ ስቴትስ ፕሬዚደንታዊ ጩዎች ፕሬዚደንት ጆ ባይደን እና የቀድሞው ፕሬዚደንት ዶናልድ ትራምፕ ለያዝነው ፕሬዚደንታዊ ምርጫ ዘመን የመጀመሪያ የሆነውን ክርክር በትናንትናው ምሽት አካሂደዋል። የአሜሪካ ድምፅ አካላዩ ክርክሩ ከተካሄደባት አትላንታ ጆርጂያ የደረሰችንን ዘገባ አሉላ ከበደ እንደሚከትለ አቀናብሮታል። ጆ ባይደንና ዶናልድ ትራምፕ በየበኩላቸው ለምን ቀጣዩ የአሜሪካ ፕሬዚዳንት መሆን እንዳለባቸው መራጩን ሕዝብ ለማሳመን ጥረዋል። በምረጡኝ ዘመቻቸው ወቅት የዩናይት ስቴትስ ኢኮኖሚ ተንኮታክቷል ሲሉ የተደመጡት ትራምፕ ሲኤንኤን የቴሌቪዥን ጣቢያ ባዘጋጀው የትላንቱ የአትላንታው ክርክር ላይም አሜሪካ እንደርሳቸውም ቃል ክፉኛ እየወደቀች ያለች አገር ነች። ባይደን የሰራው እጅግ ደካማ ስራ ነው። የዋጋ ንረት ሀገራችንን እያደቅቃት ነው፣ ጨርሶ እያጠፋት ነው። የምረጡኝ ዘመቻቸውን እያካሄዱ በነበረበት ወቅት ከትራምፕ የወረሱትን የደቀቀ ኢኮኖሚ እንዲያንሰራራ አድርጌያለሁ ያሉት ባይደን በበኩላቸው በትላንቱ የክርክር መድረክ የአገሪቱን ኢኮኖሚ በተመለከተ አሁንም ብዙ የሚሰራ ነገር አለ ብለዋል። ከየሰው ማዕድ የሚደርሰው ምግብ የሚጠይቀው ዋጋ እንዲቀንስ ለማድረግ እየሰራ እንገኛለን። ያንን ነው ማሳካት የያዝነው። ኢኮኖሚና ኢሚግሬሽን ዋነኞቹ ጉዳዮች ሆነ የቀረቡበት ብርቱ ፉክክር የሚታይበት ምርጫ መሆኑንም የህዝብ አስተያየት መመዘኛዎች አመላክተዋል። በክርክሩ ላይም ትራምፕ ባይደን አሜሪካውያንን ስራቸውን ከሚወስዱባቸው ህገወጥ ስደተኞች መከላከል አልቻሉም ብለዋቸዋል። ዓለም ላይ ካለ ከየትኛውም ስፍራ እጅግ አደገኛ በሆነ ሁኔታ ውስጥ የሚገኝ ድንበር አለን። በዓለም ላይ ካሉት ቦታዎች ሁሉ በጣም አደገኛ ተብሎ የሚታሰብ እናም ወለል አድርጎ ከፈተውና ይኸው፣ እነዚህ ነፍሰ ገዳዮች ወደ አገራችን እየጎረፉ ነው። ሴቶችን እየደፈሩና እየገደሉ ናቸው። ባይደን በበኩላቸው በክርክር ወቅት የኢሚግሬሽንን ጉዳይ አስመልክተው በሰነዘሩት አስተያየት የትራምፕ አስተዳደርን የስደተኛ ቤተሰብ አባላትን የመለያየት ፖሊሲ ለመራጮች አስታውሰዋል። ፕሬዚደንት በነበረበት ወቅት ሕፃናትን ከእናቶቻቸው ነጥሎ ወስዶ የወፍ ጎጆ ከመሰለ ማቆያ ለይቶ ያስቀምጥ ነበር። ቤተሰቦችን የመነጣጠል ስራ ነበር ሲሰራ የነበረው። ትራምፕ የዩክሬን ጦርነት አስመልክቶም እርሳቸው ፕሬዝዳንት ቢሆኑ ኖሮ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬንን ፈጽሞ ባልወረሩ ነበር ብለዋል። ተመራጭ ፕሬዝደንት ሲሆን በፑቲንና በዜሌንስኪ መካከል እየተካሄደ ላለው ጦርነት እልባት አበጅለታለሁ። ጥር ሀያ ሞልቶ ዋይት ሃውስን ከመረከቤ አስቀድሜ ነው ማብቂያ የማበጅለት ባይደን ሲመልሱም ትራምፕ ለዩናይትድ ስቴትስ አጋሮች ድጋፍ ማድረግ ያለመቻላቸው ሩሲያን የልብ ልብ እንዲሰማት እንደሚያደርግና በአውሮፓም ሰፊ ጦርነት እንዳይቀሰቀስ ያሰጋል ብለዋል። ፑቲን መላዋን ዩክሬን መቆጣጠር ይፈልጋል። በዚያ የሚያቆም ይመስልሃል? ዩክሬን ተቆጣጥሮ ሲያበቃ እዛ ላይ ያቆማል? በፖላንድና በቤላሩስ ላይስ ምን የሚደርስ ይመስልሃል? ባልደረባችን ካላዩ ከአትላንታ ባጠናቀረችው ዘገባዋ እንዳመለከተችው መለከተችው ይህ ትራምፕም ሆኑ ባይደን በይፋ የየፓርቲያቸው እጩ ሆነው ከመሰየማቸው አስቀድሞ የተካሄደ ክርክር በመሆኑ በዚህ ረገድ ከጊዜው ቀድሞ በመካሄድ በዩናይት ስቴትስ የምርጫ ታሪክ የመጀመሪያው ፕሬዝዳንታዊ ክርክር ሆኗል። የፊታችን መስከረም ወር ሊካሄድ በታቀደው የሁለተኛ ዙር ክርክራቸው መልሰው እስኪገናኙም ድረስ መራጮቻቸውን ለማሳመን በየበኩላቸው ለሚያደርጉት ዘመቻ ሰባ አምስት ቀናት አሏቸው። አሉላ ከበደን ለቀደመው ዘገባ አመሰግናለሁ። ከዘገባውም እንደተከታተላችሁት የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና የቀድሞው ፕሬዚደንትና የሪፐብሊካን ፕሬዚደንታዊ እጩ ዶናልድ ትራምፕ የ2024 የፕሬዚደንታዊ ምርጫ የመጀመሪያ ክርክራቸውን አትላንታ በሚገኘው የሲኤንኤን ቴሌቪዥን ጣቢያ በትናንትናው ምሽት አካሂደዋል። የአሜሪካ ድምፅ ተያያዥ ሀሳቦችንና መረጃዎችን ትናንት ምሽት ሲያቀብላችሁ ነበረ። እነዛን ሀሳቦች ሲያቀብሉን ከነበሩ ጋዜጠኞች መካከል አንዷ ስመኝሽ የቆየ እዚህ ስቱዲዮ አብራኝ ትገኛለች። አንዳንድ ጥያቄዎችን በተያያዥ ሀሳቦች ላይ እናነሳለን። ስመኝሽ እንዴት አመሸሽ? እንደምናመሻ ሀብታሙ ነው። የትናንትናው የፕሬዚደንታዊ እጮች ክርክር አጠቃላይ ድባብ ምን ይመስላል? እንግዲህ እንዳልከው በትላንትናው ፕሬዚዳንታዊ ክርክር የሁለቱ ተፎካካሪዎች በኢኮኖሚ፣ በሕገወጥ ስደት እንዲሁም የውጭ ጉዳይ ፖሊሲ የመሳሰሉ ጉዳዮችን አንስተው ተከራክረዋል። በአብዛኛው ጉዳይ ተፎካካሪዎቹ የማይስማሙ መሆናቸውና በተለያየ ጽንፍ ላይ የቆመ አቋም እንዳላቸው ነው የተስተዋለው። በዋናነት የብዙዎችን ትኩረት የሳበው ግን የባይደን የክርክር ብቃት ነው። የባይደን የክርክር ብቃት በተለይ በፓርቲያቸው በዲሞክራት ፓርቲ ውስጥ ከፍተኛ መረበሽን ፈጥሯል። ብቁ ሆነው ይቀጥላሉ ወይ የሚለው ጉዳይም ብዙዎችን በተለያዩ በማህበራዊ ሚዲያና በተለያዩ የመገናኛ ብዙሃን መድረኮች ላይ ብ ችን እያነጋገር ያለ ጉዳይ ነው። ሌላው እንግዲህ ቀደም ሲል በነበሩት የአሜሪካ ፕሬዝዳንታዊ ምርጫዎች የሚደረጉ ተመሳሳይ ፉክክሮች ላይ ተፎካካሪዎቹ እርስ እጅ በእጅ እጃቸውን ተጨባብጠው ነበር የሚጀምሩት በዚህኛው ክርክር ላይ ባይደንም የቀድሞ ፕሬዝዳንት ትራምፕም ሳይጨባበጡ ነው የጀመሩት። በእርግጥ ይሄ የመጀመሪያቸው ጊዜ አይደለም። እንደ አውሮፓያን አቆጣጠር በ2020 በተደረገው ተመሳሳይ የክርክር ወቅትም ሁለቱ ግለሰቦች ሳይጨባበጡ ነበር የገቡት። መልካም እንግዲህ በትናንትና ሁለት የአሜሪካ ዜጎችን የሚመለከቱ በቀጥታም ሆነ በተዘዋዋሪ የሚመለከቱ በርካታ ነጥቦች ተነስተዋል። ተከራካሪዎች ሀሳባቸውን አሰምተዋል። ዋነኛ ጉዳይ ከሚባሉት መካከል አንዱ የአሜሪካ ምጣኔ ሀብት ነው። ይህንን በተመለከተ ተከራካሪዎች ያነሳቸው ሀሳቦች ምን ይመስላሉ? ልክነ ኢኮኖሚ በተለይ አሁን ያለበት ሁኔታ እና የኑሮ ውድነት ብዙዎችን አሜሪካውያኖችን በቅድሚያ የሚያሳስባቸው ዋነኛው ጉዳይ ነው። ባይደን ለብዙዎቹ ፈተና የሆነውን የዋጋ ግሽበት ይህንን የዋጋ ግሽበት ከትራምፕ አስተዳደር የወረሱት መሆኑንና ለዛም ተጠያቂ የሆኑት ትራምፕ መሆናቸውን ነው አንስተው የተከራከሩት። ሀገራችን ታላቅ ኢኮኖሚ ነበራት በተለይ እሳቸው በስልጣን ላይ በነበሩበት ወቅት ሲሉ የጀመሩት የቀድሞ ፕሬዚዳንት ትራምፕ በበኩላቸው አሁን ላለበት ላለው የኢኮኖሚ ሁኔታ አዳጋቸው የኢኮኖሚ ሁኔታ ባይደን ነው ተጠያቂ ያደረጉት። ሌላው ደግሞ ትራምፕ በስልጣን ላይ በነበሩበት ወቅት ከፍተኛ ገቢ ላላቸውና ለኮርፖሬሽኖች የግብር ቅነሳ አድርገው ነበር። ያንን የግብር ቅነሳ በተጠናከረ መልኩ ስልጣን ላይ ከመጡ የሚቀጥሩት መሆኑን እቅዳቸው ላይ ተካቷልና ይሄ እቅዳቸው አሁንም ኢኮኖሚውን የሚያጠናክር ነው ሲሉን የተከራከሩት ባይደን ግን ይሄ ለሀብታሞች ሀብታሞችን የበለጠ ሀብታም ለማድረግ የተሰናዳ የግብር ቅነሳ ነው ሲሉ ተቃውሟቸውን አሰምተዋል። በዋናነት ኢኮኖሚውን በተመለከተ አጠርስ አደርገው የተነሱት ሀሳቦች እነዚህ ናቸው። መልካም እንግዲህ፣ ሁለቱ ፕሬዚደንታዊ እጩዎችን ያከራከረ ሌላኛው ጉዳይ የውጭ ጉዳይ ፖሊሲ ነው። የአሜሪካ የውጭ ጉዳይ ፖሊሲ ከዜጎች አልፎ ዓለም አቀፍ ተጽዕኖና ዓለም አቀፍ አንድምታ ያለው እንደሆነ ይታወቃል። የሩሲያና የዩክሬን ጦርነት፣ የእስራኤልና የሐማስ ጦርነት በክርክሮች ውስጥ እንደተነሱ ተጠቅሷል። የሁለቱ ተከራካሪዎች በዚህ ዘርፍ ላይ ያላቸው ልዩነት ምንድን ነው? ልክነህ፣ በቅድመ የሩሲያና የዩክሬንን ጦርነት ብንመለከት፣ ፑቲን የሲኤንኤን ጋዜጠኞች ውይይቱን በሚያካሂዱበት ወቅት ያቀረቡት ጥያቄ እንዳሳየው ፑቲን ጦርነቱን የሚያቆሙት አሁን የያዟቸውን ዩክሬን መሬቶች በሩሲያ ይዞታ ውስጥ ሆነው የሚቀጥሉ ከሆነ እና ዩክሬን ደግሞ ለኔቶ አባል ለመሆን ያቀረበችውን ጥያቄ የምታነሳ ወይም ያንን ጥያቄዋን የምታቋርጥ ከሆነ ነው ብለዋል እና ትራምፕ ይህንን ጥያቄ ይቀበሉት እንደሆነ ነው የመጀመሪያ የቀረበላቸው ጥያቄ። ፑቲን የሰጡት መልስ ግን በቀጥታ አልመለሱትም። ምላሻቸው ምን ነበር? እውነተኛ ወይም ደግሞ ፑቲን የሚያከብረው መሪ ቢኖረን ኖሮ በመጀመሪያ ደረጃ ሩሲያ ዩክሬንን አትወርም ነበር የሚል ምላሽ ነው የሰጡት። እና ዩክሬንን እንዲወር ያበረታቱት ባይደን ናቸው በማለት ባይደንን ነው የከሰሷቸው። ከዛም በተጨማሪ ዩክሬን አሜሪካ ለዩክሬን የምታደርገው ማንኛውንም ድጋፍ ተቃውመዋል። ባይደን በበኩላቸው ትራምፕ ስልጣን ላይ የሚመጡ ከሆነ ዩናይትድ ስቴትስን ከኔቶ አባልነት አውጥተው አሜሪካንን ስጋት ላይ ይጥሏታል፣ የሚል ክስ አቅርበዋል። ከዛ በተጨማሪ ደግሞ ፑቲን የጦር ወንጀለኛ ናቸው፣ በሺዎች የሚቆጠሩ ሰዎችን ገድለዋል፣ የሶቪየት ህብረትን በድጋሚ መመለስ ና የበላይነትን መቆጣጠር ይፈልጋሉ። ያ ደግሞ አሜሪካንን አደጋ ላይ ይጥላታል። ስለዚህ ለዩክሬን የሚሰጠው የጦር መሳሪያ አሜሪካን ከስጋት የሚጠብቃት ነው በማ ማለት ነው የተሟገቱት። ሌላው እንዳልከው የእስራኤልና የሀማስ ጉዳይም እንዲሁ የተነሳ በውጭ ጉዳይ ፖሊሲ በኩል የተነሳ ሀሳብ ነው። ያንን ጦርነት በተመለከተ ትራምፕ የባይደንን አመራር በጥብቅ ነው የተቃወሙት። እንደውም ባይደን እስራኤል በጋዛ የምታደርገውን ጥቃት ሲቪሎችን በምታደርገው ጥቃት ለሲቪሎች ጥንቃቄ እንድታደርግ ማሳሰቢያ መስጠታቸውን ወይም መጠየቃቸው ፍልስጤማዊ ሆነዋል፣ እሳቸው ራሳቸው ባይደን ራሳቸው የሚል ሀሳብ ነው የሰነዘሩት። እሳቸው ስልጣን ላይ ቢኖሩ ኖሮ ጭራሽ እስራኤልን በሃማስ ጥቃት አይደርስባትም ነበር የሚል ሀሳብም አንስተዋል። ባይደን በበኩላቸው አስተዳደራቸው የመፍትሄ ሀሳብ ጦርነቱን ለማስቆም ያቀረበው የመፍትሄ ሀሳብ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሳይቀር ተቀባይነት ያገኘ መሆኑና በሶስት ደረጃዎች ተከፋፍሎ የቀረበው የመፍትሄ ሀሳብ ጦርነቱን የማቆም አቅም እንዳለው ገልጸው ነው በክርክራቸው ላይ ያቀረቡት። እንደው የአሁኑን ውይይት ከመቋጨቴ በፊት ሁለት ነጥቦችን አጠር አድርገሽ እንድታጋሪ እንፈልጋለሁ። ስምኝሽ የመጀመሪያው አመቱ ሙሉ የአሜሪካ ዜጎችን ሲያከራክሩ ከነበሩ ጉዳዮች አንዱ የጽንስ ማቋረጥ መብት ጉዳይ ነው። ከዚህ ጋር በተገናኘ ተከራካሪዎች ካቀረቧቸው ሀሳቦች የተወሰኑትን አጠር አድርገሽ አጋሪን። እንዲሁም ሌላኛው ጥያቄ ይሄ ክርክር የመጨረሻ ነው ወይ? ከዚህ በኋላ ክርክር የለም ወይ? የጽንስ ማቋረጥን በተመለከተ የጽንስ ማቋረጥ በተለይ በቅርቡ በጠቅላይ ፍርድ ቤቱ የተነሳው የጽንስን ለማቋረጥ የሚወሰዱ መድኃኒቶችን የማገድ ጉዳይ እንደ ጥያቄ ተነስቷል። ትራምፕ በዚህ ላይ አላግድም የሚል መልስ ነው የሰጡት። ምክንያቱም በተለይ በአስገድዶ መድፈር ወይም በዘመዳሞች መካከል የሚፈጠር እርግዝና ወይም ደግሞ የእናትን ህይወት አደጋ ላይ የሚጥል ሁኔታ ሲኖር ጽንስ ማቋረጥን እንደሚደግፉት ተናግረዋል። ነገር ግን በተለይ ጽንስ የማቋረጥን ህገ መንግስታዊ መብት ይሰጥ የነበረው የሮድና ወይድ የሚባለው ህግ መቋረጡን እንደሚደግፉ፣ ስልጣኑ ለግዛቶች መሰጠቱም ትክክል ነው ሲሉ በትላንትናው እለት ተሟግተዋል። በሌላ በኩል ባይደን ደግሞ ከተመረጥኩኝ የህገ መንግስታዊ መብቱን እንደሚያስመልሱት ነው የተናገሩት። ይሄ ክርክር የመጀመሪያው ነው። የሚቀጥለው ሁለተኛው ክርክር እንደ አውሮፓውያን አቆጣጠር በመስከረም አስር ይካሄዳል ተብሎ ይጠበቃል። የዛን ጊዜ ደግሞ በተመሳሳይ ቀሪ ሀሳቦችን አቀብናለች ማለት ነው። በጣም አመሰግናለው። ስመኝሽ የቆየ በትናንትናው ምሽት የተካሄደውን የአሜሪካ ፕሬዚዳንት እጩዎችን ክርክር አስመልክተሽ ለአጋራሽን ሀሳብ ሁሉ በአድማጮችና ተመልካቾች ስም አመሰግናለሁ። መልካም ምሽት። እኔም አመሰግናለሁ ሀብታሙ። ቀጣዩ ዘገባችንም በትናንትናው ምሽት ከተካሄደው የአሜሪካ ፕሬዚደንታዊ እጩ ክርክር ጋር የተያያዘ ነው። በዩናይትድ ስቴትስ በህዳር ወር የሚካሄደው ፕሬዚደንታዊ ምርጫ የምረጡኝ ዘመቻ የመጀመሪያ የሆነው ክርክር ትናንት ሐሙስ መደረጉ ይታወሳል። ዶራ ማክዌር ክርክሩን በተመለከተ መራጮች የሰጧቸውን አስተያየቶች አሰባስባ ያጠናከረችውን ቆንጅታዬ ታሰማናለች። በኒውዮርክ፣ በዚያኛው ጠርዝ፣ በሎስ አንጀለስ፣ በሚሽጋን በላስ ከሚኒያፖሊስ ወደ ማያሚ በረራ ላይ የነበሩ መንገደኞች ሳይቀሩ በሚሊዮኖች የተቆጠሩ አሜሪካውያን የቀድሞ ፕሬዝደንት ዶናልድ ትራምፕንና የፕሬዝደንት ጆ ባይደንን የዘንድሮ ምርጫ የመጀመሪያ ክርክር ተከታትለዋል። ክርክሩን ተሰባስበው የተከታተሉት የዶናልድ ትራምፕ ደጋፊዎች ባይደን ይህንን ክርክር ያካሄዱበት አኳኋን በድጋሚ ተመርጠው ይህችን ሀገር ለመምራት ብቁ እንዳልሆኑ የሚጠቁም ነው ብለዋል። የኒውዮርኩ የትረምፕ ደጋፊ አርማኔ ቶሬዝ አስተያየታቸውን ሲሰጡ እድሜያቸው የገፋ ሰዎችን ለመናቅ ብዬ ሳይሆን ባይደን ግን ሲናገሩ ቃላት በቃላት ላይ የተደራረበ ጉልድፍድፍ ባለ አንደበት ነበር የሚናገሩት። ስለዚህ ለመሪነት አቅሞ ያላቸው አይመስሉኝም። ሮዛን ፓንኮውስኪ የሚሽገን ነዋሪ የሆኑ የቀድሞ ፕሬዚደንት ደጋፊ ናቸው። እንደ እኔ በትክክል ለሚያስብ ለማንም ሰብአዊ ፍጡር ያንን አይቶ ሚስተር ባይደን ፕሬዚዳንታችን ለመሆን ብቁ ናቸው ለማለት በጣም የሚያዳግት ይመስለኛል። ካሊፎርኒያ የሚኖሩት የሚስተር ትራምፕ ደጋፊ ሳንድራ ባስቲያን በበኩላቸው ዛሬ ዶናልድ ትራምፕ በደንብ ተዋጥቶላቸዋል ባይ ነኝ። ረጋ ብለው ነበር። ሌላው የካሊፎርኒያ ነዋሪ የሚስተር ትረምፕ ደጋፊ ጄሪ ፒዮሪን በበኩላቸው ትንሽ ቆጠባሉብኝ። በደንብ ቢወርዱባቸው ደስ ይለኝ ነበር፣ ግን በቃ ያው እንደምታውቁት ጨዋ መሆን ነበረባቸው። እጩ ተፎካካሪዎቹ አንዳንዶቹን የተጠየቋቸውን ጥያቄዎች አለመመለሳቸው እንዳሳዘናቸው የተናገሩም አሉ። ለምሳሌ ትረምፕ ከተመረጥኩ በሚሊዮኖች የሚቆጠሩ ሕጋዊ ሰነድ የሌላቸውን ፍልሰተኞች አባርራለሁ ባሉት ላይ ተጠይቀው መልስ እንዳልሰጡም ያነሳሉ። ዶሚንጎ ጋርሲያ የተባበሩት የላቲን አሜሪካ ዜጎች ሊግ የተባለ ድርጅት አባል ሲሆኑ የሚከተለውን አስተያየት ነው የሰጡት። የቀድሞው ፕሬዝደንት ትራምፕ 13 ወይም 14 ሚሊዮን ፍልሰተኞችን 20ና 30 ዓመት እዚህ ከኖሩ ሰዎች ላይ ልጆቻቸውን፣ የትዳር አጋሮቻቸውን ነጥለው ያባርራሉ ወይ ተብለው ተጠይቀው ነበረ። አልመለሱም። የትናንት ምሽቱን ክርክር የተከታተሉት ሌላው የካሊፎርኒያ ነዋሪ የሚስተር ትረምፕ ደጋፊ ቻርልስ ዲማውሮ በበኩላቸው የኑሮ ውድነት መባባስ ላይ ነው አትኩረው አስተያየት የሰጡት። ባይደን እና የዋጋ ግሽበቱ ጉዳይ የሁሉ ነገር ዋጋ ሰማይ ወጥቷል። የእቃ ዋጋ በትረምፕ ጊዜ ከነበረው በሦስት እና በአራት እጥፍ ተወዷል። የነዳጅ ዋጋ በጣም አሻቅቧል። ሌላው አስተያየት ሰጪ ሃምተን ብራውን ደግሞ የባይደን ደጋፊ ሲሆኑ እሳቸውም ካሊፎርኒያ ነው የሚኖሩት ክርክሩን በተመለከተ ቅር ያላቸውን ነገር ሲገልጹ እንደ እኔ ከሆነ እጩዎቹ አንዳንዶቹን ጥያቄዎች አልመለሱም። ያሳዝናል። ሎስ አንጀለስ ከተማ ላይ ክርክሩን አንድ ላይ ሰብሰብ ብለው የተከታተሉ የጆ ባይደን ደጋፊዎች ያተኮሩት ሁለቱ እጩዎች መድረኩ ላይ ባሳዩት ክንዋኔ ላይ ሳይሆን በተከራከሩባቸው ጭብጦች ላይ ነበር። ሊዛ ሴራኖ የባይደን ደጋፊ ናቸው። ትራምፕ እልም ያሉ ውሸታም ናቸው። የሚናገሩት እንዳለ ውሸት ነው። ደግሞም ለእኛ ለሴቶች ፈጽሞ አይቆሙልንም። በሀገሪቱ ላሉት ለአንዳቸውም ውህዳን የህብረተሰብ ክፍሎች አይቆሙም። እንዲያውም ለባሰ አስከፊ ሁኔታ ነው የሚዳርጉን። ተጨማሪ ጦርነት ውስጥ ይከቱናል። ዲኒስ ካምፓስም የሚከተለውን አስተያየት ሰጥተዋል። ሰው እንደዚህ ደጋግሞ ለአሜሪካ ህዝብ ውሸት ሲናገር መስማትም ማየትም ይከብዳል። እውነቱን ለመናገር ባይደን የሴቶችን መብት ለማስከበር ይፈልጋሉ። ማርክ ራሞስ የሎስ አንጀለስ ወረዳ የዲሞክራቲክ ፓርቲው ሊቀመንበር ናቸው። አስተያየታቸውን ሲሰጡ ወደዚህ ሀገር በሚመጡ ፍልሰተኞች የተነሳ የመጣ የወንጀል መዓት የለም ሌለ ነገር ነው። የቀድሞ ፕሬዝደንት እሱን የሚሉት በሀገሪቱ ላይ የውጭ አገር ሰው ጥላቻና ዘረኝነት እንዲነግስ ብቻ የሚፈልጉ ደጋፊዎችን ለመቀስቀስ ነው። በህዳር ወር የሚካሄደው ፕሬዝደንታዊ ምርጫ የቀረው ከአምስት ወራት ያነሰ ጊዜ ነው። መራጮች እንደ አውሮፓውያን የዘመን አቆጣጠር መስከረም አስር ቀን በኢትዮጵያ ጳጉሜ አምስት በታቀደው በሁለተኛው ክርክር ሁለቱን እጩዎች ለመገምገም ሌላ ዕድል ያገኛሉ። በመከታተል ላይ ያላችሁት ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው። በቀጣዩ ዘገባ ደግሞ ወደ ኢትዮጵያ እንሻገራለን። በምስራቅ ሐረርጌ ዞን ባቢሌ ከተማ ባለፈው ሳምንት አርብ የዋቄፈና እምነት መሪዎችን ጨምሮ ከሰማንያ በላይ አማኞች በከተማው ፖሊስ ተይዘው መታሰራቸውን የእምነት ተቋሙ ኃላፊ ገልጸዋል። የባቢሌ ከተማ አስተዳደር በበኩሉ ከሃይማኖት ጋር በተገናኘ በቁጥጥር ስር የዋለ አካል የለም ሲል ክሱን አስተባብለዋል። ገልሞ ዳዊት ተጨማሪ አለው። ባለፈው ሳምንት አርብ ሰኔ 14 ቀን 2016 ዓ ም በኦሮሚያ ክልል ምስራቅ ሐረርጌ ዞን ባብሌ ከተማ በዋቅፈና እምነት ተቋም ሁለተኛ መደበኛ ስብሰባ ላይ ነበሩ የተባሉ 82 የእምነቱ መሪዎችና አማኞች በከተማ ፖሊስ ተይዘው መታሰራቸውን የተቋሙ መረጃና ሕዝብ ግንኙነት መሪ አቶ ለማ ባይጉተማ ለአሜሪካ ድምፅ አስታውቀዋል። ኢሳኑማ ሰገምታ ጀለብልቲ ረጅሩ በመደበኛ ስብሰባው ዋዜማ ላይ የባቢሌ ከተማ ፖሊስና ሚሊሻዎች ወደ ስብሰባው ስፍራ ሄደው ያገኟቸውን ሰዎች በቁጥጥር ስራው አሉ። ሀያ አምስቱን የተቋሙ አመራሮች አባላትን ለይተው ወደ ቀበሌ ወሰዷቸው። የቀሩትን ሀምሳ አራት የሚደርሱ የገልመ ባቢሌ አመራሮችንና አባሎችን ደግሞ ወደ ካምፕ ነው የወሰዷቸው። ምሽት ላይም እያስፈራሯቸው ነበር። ስለዚህ ሰዎቹ በእምነቱ ስርዓት ላይ እያሉ ነው የታሰሩት። አቶ ለማ በቁጥጥር ስር የዋሉት ሰዎች እስካሁን ፍርድ ቤት አለመቅረባቸውን ተናግረዋል። ፖሊስ በቁጥጥር ስር ያዋላቸው ማንነታችሁን አናውቅም በሚል ምክንያት እንደሆነ በሰዓቱ ተናግሯል። እኛ የሃይማኖት ተቋም ነን፣ ይህን የሚገልጽ ታፔላም ተለጥፏል እያልን ለአስተዳደር ኃላፊዎች ብናስረዳም ይህን ባለመቀበል ነው እርምጃውን የወሰዱት በባብሌ ከተማ የዋቅፍና እምነት ተቋም የሚገለገልበት ቦታ በኪራይ የተገኘ እንደሆነ የገለጹት አቶ ለማ የአማራ ክልልን ጨምሮ በተለያዩ የኦሮሚያ ክልል ዞኖች ለእምነት ተቋሙ ተፈቅዷል ያሉት የቀብርና የስርዓተ እምነት መፈጸሚያ ቦታ በምስራቅ ሐረርጌ ዞን አስተዳደር ግን መከልከሉን አመልክተዋል። የአሜሪካ ድምፅ የጠየቃቸው የባበሌ የከተማ አስተዳደር ከንቲባ አቶ አመነጃሽ አብዱራህማን ሰዎቹ በቁጥጥር ስር የዋሉት በሕግ ያልተፈቀደ ስብሰባ በማካሄዳቸው እንደሆነ ገልጸው በሃይማኖት ማንነታቸው ታስረዋል መባሉንና የከተማው አስተዳደር በዋቅፈና እምነት ተከታዮች ላይ ፈጽመዋል የተባለውን ጫና ጨምረው አስተባብለዋል። በቁጥጥር ስር ያዋልናቸው የሃይማኖቱ ተከታይ ስለሆኑ አይደለም፣ በህጋዊ አካል ዕውቅና በሌለው ህገወጥ ስብሰባ ላይ የነበሩ አካላትን እንጂ ሃይማኖታዊም ሆነ ሌላ ስብሰባን ከህግ አስከባሪና ከከተማው አስተዳደር ዕውቅና ውጭ ማካሄድ ህገወጥ ነው። አቶ አህመድ ነጃሽ በቁጥጥር ስር የዋሏቸውን ሰዎች አሃዝ ባይገልጹም ጉዳያቸው ግን በከተማው ፍርድ ቤት ቀርቦ ለብይን ቀጠሮ መያዙን አክለው ጠቁመዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። ገልሞ ዳዊትን እናመሰግናለን። በአሁኑ ሰዓት ኢትዮጵያ ላይ ከምሽቱ ሶስት ሰዓት ተኩል ነው። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ ስምንት ሰዓት ተኩል ወደ ቀሪን ኢትዮጵያ ውስጥ ወደሚያቆዩን ዘገባዎች እንሻግራለን። በከባድ የአየር ንብረት ለውጥ በዓለም አቀፍ ደረጃ ባስከተለው ከፍተኛ ሙቀት የተነሳ የጅቡቲ ተመላላሽ በሆኑ የከባድ መኪና አሽከርካሪዎች ላይ የሞትና የጤና እክል ማጋጠሙን የኢትዮጵያ ከባድ መኪና አሽከርካሪዎች ማኅበር አስታውቋል። የነዳጅ አቅራቢ ባለ ንብረቶችም ሆነ ጉዳዩ የሚመለከታቸው መንግሥት አካላት ዘመናዊ አሰራርን በመከተል በአሽከርካሪዎች ላይ የሚደርሰውን ጉዳት እንዲቀንሱ አስፈላጊውን እንዲያደርጉም ተጠይቋል። ኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር ጅቡቲ ውስጥ አሽከርካሪዎች ተራቸውን በመጠበቅ የሚደርስባቸውን መጉላላት ለማስተካከል ውይይት ለማድረግ መታቀዱን አመልክተዋል። መስፍን አራጌ የዚህን ጉዳይ ዝርዝር ይዘዋል። በዓለም አቀፍ ደረጃ የጨመረው ሙቀት በጅቡቲ ተመላላሽ አሽከርካሪዎች ላይ የሞትና የጤና እክል ማስከተሉን የገለጹት በኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዱ በአጋም መስኖ የሰኔ ወር ብቻ ሶስት አሽከርካሪዎች ህይወታቸው ማለፉን ጠቁመዋል። በተፈጠረው የሙቀት ጫና ምክንያት ሶስት አሽከርካሪዎች ናቸው የሞቱት። አንዱ አሽከርካሪ መኪናው ስር እንደተኛ ነው የሞተው። አንዱ ደግሞ ወረፋ እየጠበቀ ባለበት ሰዓት ያው ከፍተኛ ሙቀት ስላለ እዚያ አካባቢ ነው የባህር ሰራተኛ ነው። በርካታ አሽከርካሪዎች ደግሞ ይሄ ከግቢት ጋር በሙቀት ምክንያት ከሚፈጠሩ በሽታዎች ከበሽታ ያለባቸው አሽከርካሪዎች ተጎርተው ወደ ሀገር ውስጥ እየገቡ ቤታቸውን ምረፍት የገባሉ፣ ሆስፒታል የገባሉ። ስማቸውን በሚስጥር እንዲያዝ የጠየቁ አንድ አሽከርካሪ በቅርብ የሚያውቁት አሽከርካሪ ጓደኛቸው ህይወት ሲያልፍ ጅቡቲ ውስጥ እንደነበሩና ና ለህይወት በእጅጉ የሚያሰጋ ሙቀት ሲገጥማቸው የሰሞኑ የመጀመሪያቸው እንደሆነ ይናገራሉ። ጋላፊ የሚባለው ወርጥን አካባቢ የመኪናዬን የሙቀት መለኪያ ሳይው አርባ ስምንት ዲግሪ ሴንትግሬ የሚያሳየው ሙቀቱ ብቻ ሳይሆን አየርን ንፋስ ከሌለ መተንፈስ አትችልም፣ ጉሮሮ ሁሉ ይደርቃል። በዚህ ምክንያት አሁን የሞተ ልጅ እኔ የማውቀው ልጅ በቅርብ ነው የሞተ። አቶ ሰለሞንም አሽከርካሪዎች ወደ ጅቡቲ ወደብ ገብተው ለመጫን ተራ በመጠበቅ የሚያሳልፉት ረጅም ጊዜ ለህይወታቸው አስጊ ሆኗል ሲሉ ያስረዳሉ። አሽከርካሪዎች በአለም አቀፍ ህግ መሰረት ወደቡ ላይ ወይም ኢትዮጵያ ባስቀመጠችው ህግ መሰረት ወደቡ ላይ ቆይቶ የሚወጡበት የሰአት ሊሚት አለ። በተወሰነ ሰአት ውስጥ ነው ጭነው መውጣት ያለባቸው። ነገር ግን ወረፋ እየጠበቁ አስር ቀን አስራ አምስት ቀን ሀያ ቀን ይጠብቃሉ። ጅቡቲ መቆሚያ ቦታው ከአንድ ሺ አሽከርካሪ በላይ አይይዝም። ግን ከሁለት እስከ ሶስት ሺ አሽከርካሪ ይገባና ይጣበባል። በፊት አንድ አሽከርካሪ በዚህ ቀን ትጭናለ ሲባል ከኢትዮጵያ ወጥቶ ይገባል። ዛ ጅቡቲ በስድስት ሰዓት ውስጥ ወይ በተወሰነ በአራት ሰዓት ውስጥ ቶሎ ጭኖ ይወጣል። ነገር ግን ትልቅ ካምፓኒዎች፣ ባለሀብቶች በካምፓኒዎች ስር ሆነው ስለሆነ ነዳጅ የሚያመላልሱት ልክ ነዳጅ ያራግፎ ወይም ደግሞ ሌላም ጭነት እንደዚህ ደረቅ ጭነትን ማራግፎ ኢትዮጵያ ውስጥ ካራገፈ በኋላ ውጣ ነው የሚባለው። ባለሀብቶቹ ናቸው። በተለይ ስለዚህ እዛ ኦርደር ሳይደርሰው ጅቡቲ ይሄዳል። እዚህ እንዲቀመጥ አይፈቅድለትም። አሰራሩ መሆን የነበረበት ምንድን ነው? አንድ አሽከርካሪ ከዛ ጭኖ ይመጣል፣ ሀገር ውስጥ አራገፈ በኋላ ኦርደር ይመጣለታል፣ በቴክስት ይደርሰዋል። በዚህ ቀን ትጭናለህ የሚል ይደርሰዋል። በዛች ቀን ሲደርሰው እዛ ሄዶ ጭኖ ይመጣል። አሁን ግን ምንድን ነው አራግፎ ሲመለስ ባለሀብቱ ውጣ ይለዋል። ከአስራ ስምንት አመታት በላይ በቆዩበት የአሽከርካሪነት ስራ በሚያገኙት ገቢ ስድስት ቤተሰብ እንደሚያስተዳድሩ የሚናገሩትና በስራዬ ላይ ተጽዕኖ ስለሚፈጠር ስሜ አይገለጽ ያሉ ሌላ አስተያየት ሰጪ ደግሞ የተቀናጀ የወረፋና የመረጃ ስርዓት ባለመኖሩ ጅቡቲ ውስጥ እስከ ሶስት ሳምንት የሚቆዩበት አጋጣሚ አሁንም እንዳለ ገልጸዋል። ለዚህም የተሽከርካሪውን ባለቤት ማለትም ባለሀብቱን ተጠያቂ ያደርጋሉ። ትልቁ ችግር የት ነው ያለው መሰለህ? ባለሀብቱ ጋር ነው። አሁን ባለሀብቱ ሂድ ልህና በሚያሰማራ ሰዓት ባለቤቱ መኪናውን ይዞ የግዴታ ወደ ጅቡቲ ነው የምትሄደው፣ አንተ መሄድ ካልቻልክ በቃ ወይ ሌላ ሹፌር እመጣለሁ አንተ ወረድ ይልሃል። ከዛ በኋላ ባና ከአስር እስከ አስራ አምስት ቀን የመቆም እድል እየመጣ መጣ። ከቅርብ ጊዜ ወዲህ እንደሚታወቀው የሙቀት ቴምፕሬቸሩ እስከ ሀምሳ መድረስ ችሏል። በዚህ ሙቀት ውስጥ ደግሞ ለልብ መሽታ፣ በእድሜ መግፋት፣ በድካም፣ በተለያየ ችግር የተለያየ ጉዳት ያለባቸው ሰዎች ደግሞ ለሞት እየተዳረጉ ነው። አሽከርካሪዎቹ ባነሱት የስራ ዋስትና ስጋት ላይ አስተያየት የሰጡት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ተከታዩም ብለዋል። አገር አቋራጭ አሽከርካሪዎች ላይ ከስራ ባህር csóro a ረጅም ሰዓት ስለሚሄዱ መቼ ነው እረፍት መውሰድ ያለባቸው፣ ስንት ሰዓት ነው መስራት ያለባቸው፣ በምን መልኩ ነው መስራት ያለባቸው የሚል ሕጉ የሚደግፋቸው ስለሆነ ስራውን በሕጉ ላይ ከተቀመጡት ውጪ ማለትም ለምሳሌ ድርጅቱ ከስሮ ወይም ስራው ማይኖር ከሆነ ሰራተኛውን ያው ያሰናብታል ቁጭ ብሎ ደግሞ ስለማይከፍል። እንኬዝ ሰራተኛው ጥፋት ኖሮበት ጥፋት መኖሩ በህግ ተረጋግጦ የዲሲፕሊን እርምጃ ከተወሰደበት ያው የዲስፕሊኑ ክብደት ታይቶ ከስራ እስከ ማስወጣት ድረስ ሊሄድ ይችላል። ከዚህ ውጭ ግን የምደረጉ የስራ ስንብቶች ህገ ወጦች ናቸው። የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር የቦርድ አባል አቶ ጌትነት መሐመድ በአሽከርካሪዎቹ የተነሳውን ቅሬታ ለመፍታት ማህበራቸው ጥረት እንደሚያደርግ አስታውቀዋል። ይሄ ነገር ሀሳብ ተደሶ ነበር ከሾፌሮች ማህበር ሾፌሮች እዛ ከመግባታቸው በፊት ወረፋውን የሆነ ቦታ ላይ ቆመው እየጠበቁ የሚገቡበት መንገድ ይመቻቸ የሚል ሀሳብ የእኛም ሀሳብ ነው። ነገር ግን በትራንስፖርተሩ በኩል ትራንስፖርተሩ እንወክራለን። በእርግጥ ሁሉም ሰው የሚችሎ ክሎክ ነገር አለ። አንዱ ሲቆም አንዱ የሚሄድ ነገር አለ እና ከዚህ በፊትም እንደዚህ እውቀት በሆነ ጊዜ የዚህ አይነት ሀሳቦች ሲነሱ እኩል ሆኖ የመቆምና ያንን ነገር ወደ ተግባር መተርጎም ነገር ላይ ትንሽ ችግሮች አሉና እኛ እንደቅድ የያዝነው ነገር ከአባላቱ ጋራ ስብሰባ አድርገን ስራየተን አንድ ሰምነት ላይ መድረስ ነው። የሽበሮች ማህበር ድምጫ ጠቅላላ ጉባኤ እናደርጋለን የሚል ሀሳብ አለን። በተጨማሪም ጅቡቲ ውስጥ ሕይወታቸው አለፈ አሽከርካሪዎችን አስከሬን ከሕክምና ተቋም ለማስወጣት ከፍተኛ ገንዘብ መጠየቁ ችግሩን ድርብርብ እንዳደረገው አቶ ሰለሞን አመልክተዋል። ሕይወታቸው ሲያልፍ ከአንድ ሚሊዮን ብር በላይ ነው የሚጠየቀው። ወደዚህ ለማምጣት ለአስከሬን ነው። ሰዎች ይሄንም ማንም አይከፍልም፣ መንግስትም አይከፍልም። ለምሳሌ ባለፈው ከሞቱ ከሁለቱ መካከል አንዱን በላይ ነህክ ስለነበር እሳቸው እሳቸውን እናመሰግናለን። በቃል ደረጃ እሳቸው ናቸው ወጪውን ችለው አቀባበል አድርገው እስከ ቤተሰቦቹ ድረስ ሽ አሽከርካሪዎች እዛ በሙቀትም በአደጋ በተለያየ አደጋ በሚሞቱበት ሰዓት ያስከሬን እዛ የሚቀበሩ ናቸው። ይገርማል። በገንዘብ እጥረት ሁሉ አሽከርካሪዎቹ ላነሷቸው ቅሬታዎች ምላሽ እንዲሰጡን በትራንስፖርትና ሎጂስቲክስ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አመለወርቅ ህዝቅኤልና አግኝተናቸው ተደጋጋሚ ቀጠሮ ከሰጡን በኋላ ስልካቸው ሊነሳልን አልቻለም። ከዓለም አቀፉ የሙቀት መጨመር ጋር ተያይዞ የሀጅ ስነ ሥርዓት ለመፈጸም ወደ ሳዑዲ አረቢያ ከተጓዙ አማኞች ከ1300 በላይ የሚሆኑት ህይወታቸው ማለፉ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ መስፍንን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የኢትዮጵያ ሀገራዊ ምክክር ኮሚሽን የ2016 ዓ ም የሥራ አፈጻጸሙን ሪፖርት ለሕዝብ ተወካዮች ምክር ቤት አቅርበዋል። ኮሚሽኑ የተለያዩ ሂደቶችን አልፎ አጀንዳ በማሰባሰብ ላይ መሆኑን የገለጹት ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ግጭቶች በመቀጠላቸውና ከተለያዩ አካላት የሚነሱ ቅሬታዎች ተግዳሮት እየፈጠሩ እንደሆነ ተናግረዋል። በትግራይ ክልል እስካሁን ሂደቱን ለመጀመር ይሁንታ እንዳላገኙም የገለጹት ዋና ኮሚሽነሩ መንግስት አስቸኳይ ሁኔታዎችን እንዲፈጥር ጠይቀዋል። የህዝብ ተወካዮች ምክር ቤት አባላትም ጥያቄዎችን አንስተው ውይይት ተደርጓል። ኬኔዲ አባተ የኢትዮጵያ ሀገራዊ ምክክር ኮሚሽን በ2016 ዓ.ም ያከናውናቸውን ያከናወናቸውን ተግባራት ተግዳሮቶቹንና ቀጣይ የስራ ዕቅዶቹን በተመለከተ ዛሬ አርብ ሰኔ 21 ቀን 2016 ዓ ም በስካይላይት ሆቴል በተካሄደ መድረክ ለህዝብ ተወካዮች ምክር ቤት ሪፖርት አቅርቧል። ሪፖርቱን ያቀረቡት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ኮሚሽኑ ኮሚሽኑ የዝግጅትና ከሁለት ክልሎች ውጭ የተሳታፊ ልየታ ምዕራፎችን አጠናቆ አጀንዳ የማሰባሰብ ተግባር ላይ እንደሚገኝ አብራርተዋል። በኮሚሽኑ ገለልተኝነት ላይ ጥያቄ ያለን በሚልና ተያያዥ ቅሬታዎችን በማቅረብ ራሳቸውን ከሂደቱ ያገለሉ የፖለቲካ ፓርቲዎችና አንዳንድ አካላት ባሉበት ሁኔታ ነው ኮሚሽኑ ስራውን የቀጠለው። ምንም እንኳን አገራዊ የምክክር ሂደቱ ሁሉንም አካላት የሚያሳትፍ ቢሆንም፣ ግጭት ባለባቸው አካባቢዎች በተለይም በአማራ ክልልና በኦሮሚያ አንዳንድ ስፍራዎች ሂደቱን ማስቀጠል አዳጋች መሆኑን እንዲሁም አንዳንድ የተቃዋሚ የፖለቲካ ፓርቲዎች ከአመራሮቻቸውና ከአባላት መታሰርና መሰል ጉዳዮች ጋር በተገናኘ የሚያነሷቸው ቅሬታዎች ተግዳሮት እየሆኑ እንደሚገኙ ዋና ኮሚሽነሩ አመልክተዋል። በመሆኑም መንግስት አስቻይ ሁኔታዎችን እንዲፈጥር ጠይቀዋል። አሁንም ለመንግስት ይሄ ዳያሎግ በትክክል እንዲሳካ ከተፈለገ አስቻይ ሁኔታዎች ይፍጠርልን የሚለውን ጥያቄ ዛሬም በኮሚሽነሮች ስም አቀርባለሁ። ወደፊትም የምናቀርበው ነው እንግዲህ የህዝብ ተወካዮች ምክር ቤት በዚህም ላይ እንግዲህ አንዳንድ ነገሮች ትሉናላችሁ፣ ታግዙናላችሁ ብለን ተስፋ አደርጋለሁ። የምክክር ሂደቱ ሙሉ በሙሉ ባልተጀመረበት በትግራይ ክልል ሂደቱን ለማስጀመር ያለመ ውይይት ከባለድርሻ አካላት ጋር ማድረጋቸውን ያስታወሱት ፕሮፌሰር መስፍን ነገር ግን ውይይቱ እንዳልቀጠለ አመልክተዋል። ኮሚሽኑ ወደ ክልሉ ገብቶ ለመስራት ዝግጁ ቢሆንም እስካሁን ይሁኝታ አለማግኘቱንም ገልጸዋል። ይህንን ካላገኘ እንዴት ነው የምንሄደው? አይ ትግራይ ክልል ይቅርና እኛን ቀጥል ልንል አይንችልም። ይሄ እኛ መብት አይደለም። ይሄ መብት ወደ እናንተ ነው የሚመለሰው። አማራ ክልል ያለበት ሁኔታ ታውቃላችሁ፣ ወይም ሌሎች ክልሎች አንዳንድ አካባቢዎች ያሉበት ሁኔታ ታውቃላችሁና ስለዚህ ይሄ ስራ እንዲህ እንደተባለው በቀጣዮቹ አንድ ልጅ በሚወለድበት ዘጠኝ ወር ውስጥ ተወልዶ የሚወጣ ነገር አይደለም። ይህን ግልጽ ለማስቀመጥ ፈልጋለሁ። ነገር ግን እኛ እየሰራን ያለ ነው የእኛ ቴኔር የእኛ የስራ ዘመን ሶስት አመት ነው እና በዚህ ሶስት አመት ጊዜው ስራችን ሰርተን እንወጣለን። የዋና ኮሚሽነሩን ማብራሪያ ተከትሎ ከምክር ቤት አባላት ልዩ ልዩ ጥያቄዎች ተነስተዋል። ከአብን ፓርቲ የተመረጡት ዶክተር ደሳለኝ ጫኔ ግጭት ካለባቸው አካባቢዎች ጋር በተያያዘ ጥያቄ አንስተው ዋና ኮሚሽነሩ ምላሽ ሰጥተዋል። የአማራ ክልል ሁኔታ መጠየቅ እፈልጋለሁ። በጦርነት ውስጥ ያለ ሕዝብ ኦፍኮርስ ይህ ጥያቄ ከፊል ኦሮሚያ ክልልም ይሰራል ጥያቄ በእነዚህ አካባቢዎች ላይ ተሳታፊዎችን መለየት አልተቸገራችሁም ወይ? አማራ ውስጥ የተሳታፊዎች ልየት አልተካሄደም ያልኩት፣ አማራ ክልል ውስጥ ተባባሪዎችን ለማሰልጠን አሰልጥነናል። ስናሰለጥንም ፍጹም አልነበረም። ስምንት መቶ ተባባሪዎችን ለማሰልጠን ፈልገን ያሰለጠናቸው የተባባሪዎቻችን ቁጥር ሁለት መቶ ነው። እንግዲህ በግልጽ ነው የምነግራቸው። ስለዚህ ምን ማለት ነው? ተባባሪው ስልጠና አሁንም እያካሄድን አደለም። ይህንን ወደፊት በሂደት እናካሄዳለን ብዬ ተስፋ አረጋለሁ። የትግራይ ክልልን ሁኔታ በሚመለከት ደግሞ አቶ መለሰ መና የተባሉ የምክር ቤቱ አባል ጥያቄ አንስተዋል። የትግራይ ሕዝብ በአሁኑ ጊዜ እጅግ በጣም ሰላም ፈላጊም ናፋቅም ነው። ሰው ምክክር አገራዊ ምክክር ኮሚሽኑ ጠጋ ብሎ የአገር ሽማግሌዎችን የሃይማኖት አባቶችን እና የክልሉን ጊዜያዊ መንግስት በተደጋጋሚ በሩን ኖክ በማድረግ ምን ያህል ርቀት ነው የሄደው? ምንድን ነው ያጋጠመው ችግር? የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ታገሰ ጫፎ በትግራይ ክልል እስካሁን ሂደቱ ያልተጀመረበትን ምክንያት አስረድተው ለማስጀመር ውይይት እየተደረገ እንደሚገኝ ገልጸዋል። ትግራይ ክልልን በሚመለከት አሁን ከሰላም ስምምነቱ ጀምሮ ያሉ ጉዳዮችን መልክ መልክ ያስያዝን የሄድን ስለሆነ ያም ያዘገየው ነገር አለ በራሱ። ስለዚህ እሱን ታስታውሱ እንደሆነ ባለፈው አገር አቀፍ የብሔራ ምክክሩን ስናስጀምር የትግራይ ክልል ጊዜያዊ አስተዳደርም ተገኝተዋል ተገኝተዋል። በመሪም ደረጃ በናሽናል ዲያሎግ ውስጥ ለመሳተፍ ሁሉም ዝግጁ ናቸው። አሁን መስራት የሚገባቸው ጉዳይ ስላለ በዛ የዘገየ ነው። የእነሱ መልክ የያዘ እንደሚሄድ ተስፋ እናደርጋለን። የናሽናል ዲያሎጉ የምክክሩ አካል ናቸው። ማንም አካል የማይሆን ክልልም የለም፣ ህዝብም የለም ማለት ነው። አለዚያማ ናሽናል ዲያሎግ የሚባል ነገር የለም። ያን ከነሱ ጋር የተነጋገርን ስለሆነ የተመካከርን ስለሆነ በመድረኮችም የተነጋገርን ስለሆነ የምክክሩ አካል እንደሚሆኑ ቢወሰድ ጥሩ ነው። በአማራ ክልልም ሂደቱን ለማስቀጠል መንግስት የሚያቀርበው የሰላም ጥሪና ተያያዥ ተግባራት እንደሚቀጥሉ ገልጸው ምክር ቤቱም ኃላፊነቱን ይወጣል ብለዋል። አቶ ታገሰ በአዲስ አበባ ከተማ አስተዳደር የአጀንዳ ማሰባሰብ ስራውን ያከናወነው አገራዊ ምክክር ኮሚሽኑ በቀጣዮቹ ሳምንታት ደግሞ በአራት ክልሎች ውስጥ በተመሳሳይ ጊዜ የአጀንዳ ማሰባሰብ ተግባሩን እንደሚያከናውን ፕሮፌሰር መስፍን አራያ ገልጸዋል። ከምክክር ሂደቱ ራሳቸውን ሙሉ በሙሉ ካገለሉ በኮከስ ስም ከተደራጁ ከአስር በላይ የፖለቲካ ፓርቲዎች ውስጥ ስድስቱ ከኮሚሽኑ ጋር ለመስራት የመግባቢያ ስምምነት መፈራረማቸውንም የገለጹት ፕሮፌሰር መስፍን በአሁኑ ወቅት ሃምሳ ፓርቲዎች ከኮሚሽኑ ጋር እየሰሩ ነው ብለዋል። ነፍጥ ያነገቡትን ጨምሮ ሁሉንም አካላት ለማሳተፍ ጥረት እየተደረገ እንደሆነ እንደሆነና የተሳታፊዎችን ደህንነት ለማረጋገጥ በመንግስት ሊወሰዱ በሚገባቸው እርምጃዎች ላይ ከመንግስት ኃላፊዎች ጋራ ኮሚሽኑ በቅርቡ እንደሚነጋገርም ዋና ኮሚሽነሩ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ ቤት ልቀቁ በሚሉ አከራካሪዎች ጫና እየደረሰባቸው መሆኑን ተከራዮች ለአሜሪካ ድምፅ ተናግረዋል። በአዲስ አበባ ከተማ እየተካሄደ የሚገኘው የተከራይና አከራይ ውል ስምምነት ምዝገባ የኪራይ ዋጋንና የተከራይን የቆይታ ጊዜ የሚወስን እንደሆነ በአዋጁ ላይ ተገልጸዋል። የከተማ አስተዳደር በበኩሉ አዋጁ ከወጣበት ቀን ጀምሮ ከህግ ላይ በህግ ከተቀመጠ አሰራር ውጪ የመኖሪያ ቤት ኪራይ ጭማሪ ማድረግና የነበረውን የኪራይ ውል ማቋረጥ በጥብቅ መከልከሉን አስታውቀዋል። የዚህን ጉዳይ ዝርዝር አስማማዋየኑ ይዘዋል። ዋና መዲናዋን አዲስ አበባን ጨምሮ በከተሞች ከቤት ኪራይ ጋር የተያዙ ችግሮችን ያስተካክላል በሚል ከሦስት ወራት በፊት በዚህ ተወካዮች ምክር ቤት የጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትግበራ መጀመሩን ተከትሎ ከውል ስምምነቱ በፊት ቤት ልቀቁ በሚሉ አከራዮች ጫና እየደረሰባቸው መሆኑን ለአሜሪካ ድምፅ አስተያየታቸውን የሰጡ ተከራዮች ተናግረዋል። በአዲስ አበባ ከተማ ጎሮ በተባለው ሰፈር ተከራይታ የምትኖረው ዘመና በቀለ ካለፈው ሰኔ አንድ ቀን 2016 ዓ ም አንስቶ በከተማው መተግበር በጀመረው የአከራዮችና የተከራዮች ህጋዊ ውል ስምምነት ምዝገባ የአከራዮች ጫና ከደረሰባቸው መካከል አንዷ ናት። በጣም ብዙ የኪራይ የጨመሩን። ምክንያቱም አዋጅ ወጥታ ምናምን ብሎ ስላሰቡ ለሁለት አመት ማይጨመረ ኢንተራሽን ስጣት አይቻልም ምናምን ይባላል። ግን በጣም ጫና እያደረጉ ነው ሰው ላይ ይግን እኔ ላይ ደርሷል። አሁን ላይ ማለት ምክረ ጫመሪ ውጪ ምናምን ነገር በቃ ብዙ ጫና አለ። በጣም ልክፍል ነው። ለአሁን ግማሽ ጎኑ ግንብ ነው፣ ከአጥር ጋር የተያዘ ነው። ሌላው ደግሞ እንዳለ ቆርቆሮ ነው ቤቱ ማለት ነው፣ ተከራይተን የምንኖርበት እና ሶስት ሺ ነበር የምከፍለው እና አሁን አንድ ሺ ብር ጨምሯል ማለት ያለዛ ለቀሽ ውጪ። ግን አሁን ክረምት ነው ማስወጣት ምናምን እንዴት ነው ከባድ አይደለም ወይ ብዬ ስላቸው እኔ አይመለከተኝም ምናምን ነገር ነው ሚ ለህጉ አልገዛም ነገር ነው በቃ ንግግሩ ማለት ነው ላይ ያለው ጫና እንደዛ እ ብዙ ጊዜ ተከራይቼ ኑሬ ያውቃሉ። ግን አሁን ላይ በጣም ከባድ ነው ያለው ነገር፣ ያልተመጣጠነ ነገር ነው እየተካሄደ ያለው። በአዋጁ መሰረት ተዋዋይ ወገኖች ህጋዊ ውላቸውን በጽሁፍ እያቀረቡ መዋል የሚጠበቅባቸው ሲሆን የመኖሪያ ቤት አከራዮች በፈለጉ ጊዜ የኪራይ ዋጋ መጨመርና የውድ ዘመኑ ሳይጠናቀቅ ተከራይን ከቤት ማስወጣትን አጥብቆ ይከለክላል። አከራይ የዋጋ ጭማሪ ማድረግ የሚችለውም ተቆጣጣሪ አካል በዓመት አንድ ጊዜ የአገሪቱን የኢኮኖሚ ሁኔታ ከግምት በማስገባት በሚያደርገው የኪራይ ዋጋ ጭማሪ መሰረት እንደሆነ ይደነግጋል። የህግ ባለሙያና ጠበቃ አቶ ዳዊት ገብሩ አዋጁ ሲረቀቅ በቂ ውይይት ሊደረግበት ይገባ እንደነበር አንስተው አንዳንዶቹ ድንጋጌዎች ሀብትን የማልማት ህገ መንግስታዊ መብትን እንደሚጋፉ ያመለክታሉ። ያስብሉ ብዙ ነገሮች ሊኖሩ ይችላሉ። አንደኛውና ዋነኛው አዋጁ ገና በነጋሪት ጋዜጣ መታተም ሳይጠብቅ ከጸደቀበት እለት ጀምሮ ተግባራዊ እንደሚደረግ ነበረ ተደርጎ ህጉ የወጣው ያ ደግሞ ትንሽ የራሱ ነቻለ ክፍተት ፈጥሯል የሚል እምነት አለ። በተለይ በዘርፉ ላይ ያሉ ሰዎች ማህበረሰቡን ጨምሮ ውይይት ሊደረግበት ኖሮ አሁን የምናያቸው ውዝግቦች ላይ ሊነሱ ይችላሉ። ሌላው ቀደም ብሎ በነበረ የመኖሪያ ኪራይ ውል የውል ቆይታ የሚወሰነው ነው በአመዛኙ አከራይ በቁፍ ጋር ነበር። አዲስ አዋጅ ግን ያው አዋጁ ከመውጣቱ በፊት ጽሁፍ የተጠበቀ ኪራይ ውል ካልሆነ በስተቀር ከሁለት ዓመት ሊያንስ እንደማይችል አንቀጽ ስድስት ንዑስ አንቀጽ አንድ ያሳያል። ስለዚህ አንድ ወል ኪራይ ውል መዘጋጅ ያፈጠበት ከተባለ ለሁለት ዓመት በሆነ እንደሆነ ሌላው ቦታ ጋር የሚያስብል ማለት ነው። የሁለት ዓመት የኪራይ ዘመን ጸንቶ ማለት በተለይ ከውርስ ጋር ከሽያጭ፣ ከእዳ በማንኛውም መንገድ ሲተላለፍ ለሌላ ሰው ስተላለፍ ለተከራዩ ስድስት ወር ማስጠንቀቂያ መስጠት ማለት ሪዝነብል አይመስለኝም። ሪዝነብል ማያስቀጠፋ ግንባታ ልትፈጽም ትችላለ። ከመሬቱ ጋር ወይ ከይዞታ ጋር በተያያዘ ታረጋቸው የምትችላቸው የንግድ እንቅስቃሴዎች ሊኖሩ ይችላሉ እና ከሀገሪቷ የግንባታ ፖሊሲም ከማልማት ጥያቄ ጋር በተያያዘ ራሱ ይቻለ ጥያቄ ሊያስነሳ ይችላል እና የዚህ ሁሉ መነሻ ችግር ሊሆን የሚችለው ይህ አዋጅ ከመውጣቱ በፊት ውይይት አልተደረገበትም። ስለዚህ የመኖሪያ ቤት አቅርቦትን መንግስት የሚያስፋፋበት መንገድ በተቻለ መጠን እንደ አንድ አማራጭ ማየት ሲገባው እንደዚህ ስትሪክት የሆነ የቁርጥር አዋጅ ማውጣቱ ትንሽ ተጽዕኖ ይፈጥራል ብዬ አስባለሁ። በተለይ ከህገ መንግስታዊ ጥያቄና ከማልማት ጥያቄ በተያያዘ ራሱን የቻለ ክፍተት ሊፈጥር ይችላል የሚል እምነት አለ። በዋቸሞ ዩኒቨርሲቲ የሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷ ለማሰፋ እንደሚሉት ደግሞ የህጉን መውጣት ተከትሎ የአከራዮችና ተከራዮች ግንኙነት መሻከላቸው አብረው በሚኖሩ ማህበረሰቦች መካከል ያለውን ጤናማ ማህበራዊ መስተጋብር ያበላሻል። ስለዚህም ህጎቹ ሲወጡ በህብረተሰቡ ማህበራዊ መስተጋብር ላይ ጫና እንደማይፈጥሩ ማረጋገጥ እንደሚገባ አቶ አንዱአለም አስገንዝበዋል። አንድ አከራይና ተከራይ አንድ ቤት ውስጥ አንድ ግቢ ውስጥ ነው የሚኖሩ በመካከላቸው የገነቡት መተማመንና ቤተሰባዊነት አለ። አሁን ይህንን ነገር በህግ አምጥታችሁ ሰሩ ሲባል ሰዎች የዛን ህግ ጠቀሜታ ካልተረዱ ማህበራዊ ግንኙነቱን ትንሽ ይጎዳል። አሁን እንደምናየው ለምሳሌ አንዱን ልጥቀስልህ ለሁለት ዓመት መውል መፈጸም የምትችለው ሲባል በፊት አስር አመትን እንዲቀመጥ ይችላል። ተከራዩን ከወርዳት ማተር። ነገር ግን አሁን በሁለት አመት ህጊ ሰወር ሲባል ምናልባት በሁለት ዓመት ውስጥ ይህንን ሰው ብፈልገው ቤቴ ብፈልገው ማስለቀቅ አልችልም እና አሁኑ ይልቀቅ ወደሚል ነገር ይመጣል። ይሄ በፊት የነበረውን ጥሩ ማህበራዊ ግንኙነት በመካከላቸው ወደ ሌላ መልክ ይቀይረዋል ማለት ነው። ሰዎች መሀል ያለውን ማህበራዊ ግንኙነት ሊጎዳ ይችላል። ሶ እኔ በተለይ እንደ አንድ ማህበራዊ ሳይንስ ሰው የምመለከተው እኛ ሀገር ያለውን አውድ በደንብ ትኩረት ብንሰጥና ህጎቻችንም ላይ ይህን ማህበራዊ ግንኙነታችንን በደንብ ግንዛቤ ውስጥ የሚያስገቡ ህጎች ሊወጡ የሚል ነው። ማለትም የወጡ ህጎች ላይ ወይንም አሁን የወጣ ህግ ላይም ይሄ አዋጅ ወደ ተግባር ሲተገበር በሰዎች መሀል ያለው ማህበራዊ ግንኙነት ሳይጎዳ የሚቀጥልበት ሁኔታ ላይ ሞር ቢሰራ የሚል ምልከታ ነው ያለኝ። የአዲስ አበባ ከተማ አስተዳደር በአስራ አንድ ክፍለ ከተሞች እስከ ሰኔ ሰላሳ እንደሚቆይ የገለጸውን የአከራይና ተከራይ የውል ስምምነት ምዝገባ ካለፈው ሰኔ አንድ ቀን ጀምሮ እያካሄደ እንደሚገኝ አስታውቋል። ይህን እያስፈጸመ የሚገኘው የከተማዋ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅዱስ ወልደ ጊዮርጊስ አስተያየት እንዲሰጡ ለጠየቅናቸው ፈቃደኝነታቸውን ገልጸው ቆይተን እንደውላቸው በነገሩ መሰረት ደጋግመን በእጅ ስልካቸው ላይ ብንደውልም ስልካቸውን ባለማንሳታቸው የመንግስትን ምላሽ ለማካተት ሳንችል ቀርተናል። ነገር ግን የአከራይ ተከራዮች ከወጣበት ቀን ጀምሮ በሕግ ከተቀመጠው አሰራር ውጭ የመኖሪያ ቤት ዋጋ ጭማሪ ማድረግና የነበረውን የኪራይ ውል ማቋረጥ በጥብቅ የተከለከለ መሆኑን ቢሮ ማስታወቁን የአገር ውስጥ ብዙሃን መገናኛዎች ዘግበዋል። ተገቢውን ቁጥጥርና ክትትል እንደሚያደርግም የገለጸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የሕግ ክልከላውን ተላልፎ በተገኙ አከራዮች ላይ እርምጃ እንደሚወስድም አሳስቧል። የግለሰቦችን ቤት ተከራይታ የምትኖረው ዘመናዊ ይህን የከተማ አስተዳደሩን ማሳሰቢያ መነሻ በማድረግ ከአከራዮች ደረሰብኝ የምትለውን ጫና በአካባቢ ለሚገኘው የመንግስት አካል ለማሳወቅ ስለማሰቧ ትናገራለች። ይሁንና የወረዳዎች የአገልግሎት አሰጣጥ ችግሩን ለመፍታት ያስችላል ብላ ተስፋ እንደማታደርግ ግን ትገልጻለች። በጣም ዝቅተኛ ህብረተሰብ መኖር እያቃት ነው አሁን ላይ። ምክንያቱም እንደኔ አይነት እሱ አሁን ለምሳሌ ምንሰራው የምናገኘው ደሞዝ እና የቤት ኪራያችን በፍጹም አይመጣጠንም። ማለት ጣልቃ ቢገባ አሁንም እንዲቀጥልበት ነው የምልህ። አሁንም እየተሰራ ለነገር ያለው ጥሩ ነው፣ በጣም ደስ ይላል። ግን አሁን ሰው ለህግ አንድንገዘም ነገር ነው በቃ ማለት ምን ታመጫለሽ? ነገር ነው ያለኝ ማለት ነው እና ህግ ማውጣት ብቻ ተፈጻሚነት ነው በጣም መሰራት አለበት። አሁን ቀበሌ ስትሄድ በጣም ነው የሚያንገላቱት በተለያየ መንገድ። እሄጃለሁ ቀበሌ እና በቃ የሆነ ነገር ነው የሚፈልጉት ብር፣ ያለ እሱ ብቻ መኖር የሚችለው ቀባሁን ስታለ እና ተሰሚነት የለህም እና ያን ነገር መንግስት ቢያጠናክርበት ጥሩ ነው ብዬ አስባለሁ። የህግ ባለሙያው አቶ ዳዊት ገብሩ አዋጁን ለመተግበር የወጡ መመሪያዎች ሲተገበሩ ለሚያጋጥሙ ችግሮች አስተዳደራዊ መፍትሄ በመስጠት የአከራይና ተከራይ እንግልትን መቀነስ እንደሚገባም ይመክራሉ። አሁን የአንድ ወር ምዝገባ ተብሎ እየተፈጸመ ያለው ሌላ አንድ ኤክስቴንሽን፣ ሌላ ተጨማሪ ጊዜ አንድ ወር የሚጨመርበት እድል ቢፈጠር ከአዋጁ ከወጡ በፊት የነበሩ ውሎች ባሉበት ይቀጥላሉ ይላሉ። ከሌለ ግን አዲስ ውል ለሚፈራረሙት። ስለዚህ አዲስ ውል ለመፈራረም ብሎ አከራዮች ተከራዮችን ያስወጡ ያሉት፣ ወይ ደግሞ ተጨማሪ የቤት ኪራይ እንዲጨምሩ እያስደረጉ ያሉት፣ ከዚህ አንጻር ያው ቅድም እንዳልኩት አስተዳደራዊ መፍትሄ መንግሥት ቢሰጥበት የተሻለ ይሆናል የሚል እምነት አለን። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትግበራ ገና ከጅምሩ ጥያቄዎች እየተነሱበት ቢሆንም መንግሥት ግን በአገሪቱ ውስጥ ያለውን ፍትሐዊ ያልሆነ የቤት ክራይ ዋጋ ጭማሬን በሕግና በሥርዓት እንዲመራ በማድረግ ለችግሩ አፋጣኝ መፍትሄ ያመጣል ብሎ እንደሚያምን በተደጋጋሚ ይገልጻል ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ አስማማው እናመሰግናለን ከአንድ ወጣት ጋር እናስተዋውቃቸዋለን ፍራውላ አህመድ ይባላል በሚዙሪ ግዛት ውስጥ የሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው በማደሪያ ክፍል ውስጥ ድንገት የጀመረው የቡና ንግድ ሞይ ኮፊ የተሰኘ ታዋቂ ቡና አቀነባባሪ ድርጅት ባለቤት አድርጎታል። በትንሹ የተጀመረው ስራ ዛሬ ወጣቱን ትውልድ ኢትዮጵያዊ ከከተማው ተሻግሮ እውቅናን እንዲያገኝና ለበርካታ ወጣቶች መነቃቀትን እንዲፈጥር አስችሎታል። ከሰሞኑ ወደ ዋሽንግተን በመጣ ጊዜ አግኝተን ተያዥ ሀሳቦችን ተጋርተናል። አስቀድሞ ስለ አስተዳደጉ ይነግረናል። ኢትዮጵያ ነው የተወለድኩት፣ ጭሮ ወይ ደግሞ አሰበ ተፈሪ ወደ ሀረርጌ ነው። ከዛን ደሞ ናዝሬት የተማርኩት ከአራተኛ ክፍል ጀምሮ እስከ 8 ስምንተኛ ክፍል ነው። ከዛም በኋላ እዚህ 14 ዓመቴ ነው እዚህ የመጣሁት። 14 ዓመቴ ዚ 2017 እዚህ መጥቼ በቃ ሀይ ስኩል የተማርኩት እዚህ አሜሪካ ነው። ከዛን አሁን ዩኒቨርሲቲ ሶስት ዓመት ጨርሼ አንድ ዓመት ነው የሚቀረኝ። የምትማሩ በት ዩኒቨርሲቲ ሴንት ሉዊስ ዩኒቨርሲቲ ውስጥ ነው የምትማረው? አዎ ሴንት ሉዊስ ዩኒቨርሲቲ ነው የምማረው። እዛ መጀመሪያ የመጣሁበት ከተማ ነው። በጣም ላራ ኦፖርቹኒቲ ስላገኘው እዛ መሄድ አልፈለግኩም ሌላ ቦታ። ለዛ እዛ ነው እየተማርኩ ያለው። ለትምህርት በመጣህበት ዩኒቨርሲቲ ውስጥ አዲስ የንግድ ሀሳብ ጀምረህ የተማሪዎችን የመምህራንን፣ በአጠቃላይ ደግሞ እዛ ያለውን ማህበረሰብ ትኩረት ለመያዝ በቅተሃል። እሱም በራስህ ማደሪያ ክፍል ወይም ዶርም ውስጥ የጀመርከው የቡና ንግድ ነው። ስለ አጀማመሩ ንገረኝ እስቲ፣ እንዴት ሀሳቡ መጣልህ? ያ ቢዝነስ እኔ በቃ አገር ኢትዮጵያም እያለው ፋሚሊዎቼ በጣም ሁሌም ቢዝነስ ነበር እንትን እየሰሩ የነበሩት አስር አመቴ ዘጠኝ አመቴ አስር አመቴ ራሱ እየነበርኩ እሰራ ነበር ሱቅ ውስጥ ምናምን እራሴ ፈልጌ ማለት ነው። ስለዛ እዚህ ስመጣ በጣም ኦፖርቹኒቲ እንዳለ ስላየው ብዙ ነገር ማድረግ ጀመርኩኝ። ስታክ ትሬዲንግ፣ ኢቤይ ላይ ምናምን ጫማ እየገዛው እየሸጥኩኝ ምናምን። ከዛን እዚህ ኮሌጅ ስመጣ በቃ ይሄ የቡና አይዲያ ሲመጣልኝ፣ ብዙ አብዛኛው ሰው ኢትዮጵያን ቡና ምን ያህል እንደሚወዱ ሲገባኝ፣ አገር ቤት ደግሞ ፋርመሮቹ ምንም ብር አይሰሩም። ያ የሚሆነው ለቡናው በደንብ ስለማይከፈሉ ነው። ስለዛ እኔ ይህንን እንትን ማድረግ አላ ሶሉሽን ማምጣት ስለምችል ስለመሰለኝ እንደዛ አይዲያ አግኝቼ በቃ አጀመርኩኝ። በምትማርበት ትምህርት ቤት ውስጥ ይህንን ነገር ስትጀምር የነበረው ምላሽ ምንድን ነው? በትምህርት ቤቱ አስተዳደር፣ በአካባቢው ሰዎች ዘንድስ የፈጠረው እንግዳ ነገር አልነበረም ወይ? አዎ፣ እንትኑ ሬስፖንሱ በአብዛኛው ብዙ ሰው እንዲህ አይዲያ ሲኖር ስጀምር ብዙ ሰው በቃ ትንሽ ነገር ነው የሚመስላቸው። ለምን እውነትም ነው ትንሽ ነገር ነው ስጀምር፣ ሁሌም ከትንሽ ነው የሚጀምረው። ብዙ ሰው ፎከስ አያደርግብም። ከዛን እያደግ ስመጣ ያኔ ነው በቃ አብዛኛው ሰው እንትን ማየት ምናምን ፎሎ ማድረግ የሚጀምሩት። እኔ የጀመርኩት ዶርም ሩም ውስጥ ነው እና ፓሊሲ አለ ሁሉ አብዛኛው ዩኒቨርሲቲ ቢዝነስ ዶርም ሩም ውስጥ ማድረግ አይችልም፣ ትራንዛክሽን ማድረግ አይችልም። ስለዛ እሱን እኔ ቢዝነስ እንዳሳደግሩ ዶርም ሩም ውስጥ ፋንዳውት ሲያደርጉ ትንሽ እንትን በቃላ እንዳቆም ምናምን ፈልጎ ነበር። ግን እኔ ነገርኳቸው ደርስ ኖ ወይ ዳዳ ክርስታፕ በጣም አንድ አመት ሁሉ እየለፋው ስለሆነ ዩ ኬክ ሚ ያው ትምህርት ነው የማቆመው እንጂ ካሁን በኋላ እንዲ ለፍቼ እኔ ይህንን አላቆመም ስላቸው፣ በቃ ችግር የለውም እሺ፣ ስራ ና ትራንዛክሽን ብቻ አታርግ፣ ቡና እንትን ምናምን እያደረክ ለሌላ ሰው በፖስት ኦፊስ ምን ልክ ሆነ ችግር የለውም ብሎ እሺ አሉኝ። ያን ነው አንድ ማ ፌቨሪት ሩል ኦፍ ፎር ቢዝነስ አንትርፕሬነርሽፕ ኔቨር አስክ ፎር ፐርሚሽን ኦልዌይስ አፖሎጃይዝ ሰው ፍቃድ አጠይቅ፣ ነገር ግን ከሆነ በኋላ ይቅርታ ጠይቅ ይቅርታ ጠይቅ። ፍቃድ አጠይቅ ይቅርታ መጠየቅ ይሻላል። እና ለዛ ብዬ በቃ ሁሉንም ነገር እንደዛ ነው እንትን እያልኩ ያለሁት በአብዛኛው እኔ የተማርኩት ብዙ ሩል ያሉት ማለት ነው ህጎች ቢኖሩም ህጎች ቢኖሩም ለክፉ በማይሰጥ መንገድ እነሱን መስበር ወይንም መጣስ ማለት ነው። ለመጀመሪያ ጊዜ ለገበያ ያቀረብከው ቡና ከሀገር ቤት በሻንጣ የተላከልህ እንደነበረ ሰምቻለሁ። አሁን ግን በሻንጣ ሳይሆን እጅግ በሰፋና በገዘፈ መንገድ የቡና ንግዱን እንዳያስክ ሰምቻለሁ። ምን ላይ ደረስክ? እስቲ ስላለህበት ደረጃና ሁኔታዎች ንገረን። የጀመርኩት እኔ አይዲያውን ሲኖረኝ ሀገር ቤት ደውዬ ቡና ልልኩልኝ ትችላላቸው አልኳቸው። እናቴ ቤት እዛ ኢትዮጵያ ሄዳ ነበር ለቫኬሽን ሰምር እሷ ስንመጣ ሻንጣ ውስጥ 30 ፓውንድ ነው ይዛ ነበር የመጣቸው። ከዛን እኔ ማወቅ የፈለግኩት ይህንን ነገር መሸጥ እችላለሁ ወይስ ነው በቃ። ለዛ ብዙ ማምጣት አልፈለግኩም። ቢዝነሱን ቶሎ ብዬ እሱን 30 ፓውንድ ተጠቅሜ እንትንስል ሽሸጠው በአንድ ቀን ውስጥ ምናምን ሽጠን ጨርሰን ከዛን ሀድ ቱ ፋንድ አ በር ወይ ሌላ ቡና ማመጥበት መንገድ እንትን አልኩኝና ና ቀስ በቀስ ከዛ እንትን ሀንድ ፓውንድ ወይ ከዛን ደግሞ ፓሌት ማምጣት ጀመርን። እየጨመረ መጣ የምታመጣው መጠን ማለት ነው። እየጨመርን መጣን። አሁን ባለፈው ወደ ሶስት ወር በፊት ምናምን ኮንቴነር እዚ ያስገባን ና አሁን የምናደርገው ለሰው ትንሽ ስሞል ባግ እንሸጣለን፣ ቀጥታ ወደ ከስተመርስ ደግሞ ለእንትንም እንሸጣለን ማለት ነው። ለሮስት አድርገው ለሚሸጡት አሪፍ ኢትዮጵያ ቡና የሚፈልጉት ለእነሱም እንሸጣለን። በራስ ተነሳሽነት የጀመርከው የቡና ንግድ በብዙዎች አይን ውስጥ እንድትገባ አድርገዋል። የመጪ ዘመን ህልምህ ምንድን ነው? አሁን የጀመርከው ምን ማድረስ ነው የምትፈልገው? ማድረግ በፈልገው ሜን ጎል ፋርመሮቹ፣ ኢትዮጵያ ፋርመሮቹ፣ የኢትዮጵያ አርሶ አደሮች ገበሬዎች እንዳይቸገሩ ነው። ከፍራውል ጋር ያለን ቆይታ ሙሉ ዘገባ በዌብሳይታችን ላይ ይጋራል። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።